የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ።

ግጭት የቀጠለባቸው የኦሮሚያ ክልል ነዋሪዎች በኢትዮጵያ መንግሥትና በኦሮሞ ነጻነት ሠራዊት መካከል የተደረገው ድርድር ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሦስተኛ ዙር ውድድር ድርድር እንዲዘጋጅ ጥሪ ያቀረቡ። ድርድሩን ጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግሥትም ሆነ ታጣቂው ቡድን ችግሮቻችን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቅጠራቸው

ግጭት ካለባቸው የኦሮሚያ ክልል ምዕራባዊ አካባቢዎች አንዱ በሆነው ቄለም ወለጋ ዞን ነዋሪ የሆኑት አቶ ጉድና ፉፋ ናቸው። የሌሎች ነዋሪዎችን ያካተተ ዘገባ በአብይ ርዕሳችን ይዘናል። ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎች ይዘናል።

ህዳር 12 2016 ዓ ም ጤና አስጥልኝ። ክብራትና ክብራን እንደምናመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ሆልኝ ነኝ። ስርጭቱን ከስቱዲዮ የሚቆጣጠርልን ንጉሴ ታምሬ ነው። የዓለም ዜናውን ደረጀ ደስታ ያሰማናል። ስርጭታችንን ከሬዲዮ በቴሌቪዥን በተጨማሪ በአምሃሪክ ዳት ቪኦኤ ኒውስ ዳት ኮም ዌብሳይታችን ላይ እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብራችን እንድትቆዩ እየጋበዝኩ አሁን በቀጥታ ወደ ዓለም ዜናው

በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በምሽቱ ከያዝናቸው ዋና ዋና ዜናዎች መካከል በጋዛው ጦርነት ሳቢያ ደቡብ አፍሪካ ከእስራኤል ጋር ያላትን ዲፕሎማሲያዊ ግንኙነት አቋረጠች፣ በጋዛ ሀማስ ታጋቾችን ለመልቀቅ እስራኤል እስከዚያው ተኩስ ለማቆም ስለመስማማቷ፣ የብሪክስ አገራት በጋዛ ጉዳይ ስለመወያየታቸው የሚሉትና የመሳሰሉትን ይዘናል። አሁን ወደ ዝርዝሮቹ እናልፋለን።

እስራኤል በጋዛ የተኩስ አቁም ለማድረግ እስከምትስማማ ድረስ በአገሪቱ የሚገኘው የእስራኤል ኤምባሲ እንዲዘጋና ዲፕሎማሲያዊ ግንኙነት እንዲቋረጥ የሚጠይቀውን የውሳኔ ሀሳብ በመደገፍ አብዛኞቹ የደቡብ አፍሪካ ሕግ አውጪዎች ትናንት ማክሰኞ ድምፅ ሰጥተዋል። በገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ የተደገፈው ውሳኔ በፓርላማው የጸደቀው ፕሬዚደንት ስሪል ራማፎሳ ከሌሎች የዓለም መሪዎች ጋር ባደረጉት ውይይት እስራኤል የሐማስ ታጣቂ መሪዎች ፍለጋ

ፍለጋ ጋዛ ላይ በምታካሂደው ወታደራዊ ጥቃት የዘር ማጥፋት ወንጀል ፈጽማለች ብለው በከሰሱበት ወቅት መሆኑ ተመልክተዋል። ፓርላማው ውሳኔውን የሰጠው የእስራኤል የውጭ ጉዳይ ሚኒስትር ደቡብ አፍሪካ አምባሳደር የሆኑትን ኤሊያቭን ለምክክር በሚል ወደ ኢየሩሳሌም መጥራቱን ከገለጸ በኋላ መሆኑ ተጠቅሷል። የእስራኤልና የደቡብ አፍሪካ ዲፕሎማሲያዊ ግንኙነት በጋዛ ጦርነት

ውጥረት የነገሰበት መሆኑ ተመልክቷል። በደቡብ አፍሪካ እስራኤል

በጋዛ ፈጽመዋለች ባለችው የዘር ማጥፋት ወንጀል ዓለም አቀፍ የወንጀል ችሎት እንዲመረመር መጠየቋን ባለፈው ሳምንት አስታውቃለች። የአገሪቱ ካቢኔም የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የእስር ማዘዣ እንዲያወጣ ዓለም አቀፉን የወንጀል ፍርድ ቤት መጠየቁ ተዘግቧል። በዚህ ወር መጀመሪያ ላይ ደቡብ አፍሪካ በእስራኤል የነበራትን አምባሳደር ያስጠራች ሲሆን ሁሉንም ዲፕሎማቶቿን ማስወጣቷ ተዘግቧል።

የሐማስ ታጣቂ ቡድን ባለፈው ጥቅምት ወር መጀመሪያ በእስራኤል ላይ ባደረሰው ጥቃት ከያዛቸው ታጋቾች መካከል አንዳንዶቹ ከነገ ሐሙስ ጀምሮ ሊለቀቁ እንደሚችሉ ተገለጸ። ታጋቾቹ እንደሚለቀቁ የተጠቆመው የእስራኤል ኃይሎች በጋዛ የሚያካሂዱትን የውጊያ ጥቃት ለአራት ቀናት ለማቆም የገቡትን ቃል ጨምሮ በተደረሰበት ስምምነት እንደሆነ ከካታር ካታር አስታውቃለች።

ካታር እንዳስታወቀችው 50 ሴቶችና ሕጻናትን ታጋቾችን እንደሚፈታ ሲገልጽ እስራኤል ደግሞ ያሰረቻቸውን በርካታ ፍልስጤማውያን ሴቶችና ሕጻናትን ለመፍታት ተስማምታለች።

ስምምነቱ ረቡዕ ማለዳ ላይ ይፋ የሆነው በካታር እና በዩናይትድ ስቴትስ በግብፅ እየተመራ ለሳምንታት ከቆየ ድርድር በኋላ እንደሆነ የዩናይትድ ስቴትስ ከፍተኛ ባለስልጣን ተናግረዋል። የዩናይትድ ስቴትስ ባለስልጣን እንደተናገሩት በሃማስ የተለቀቁት ታጋቾች በርካታ አሜሪካውያንን ይጨምራል ተብሎ ይጠበቃል። የእስራኤል መንግስት በበኩሉ ባወጣው መግለጫ ሃማስ በሚለቃቸው አስር ተጨማሪ ታጋቾች ልክ ተጨማሪ የተኩስ አቁም እንደሚደረግ አስታውቃለች።

ግብፅ ድንበሯን ለመጠበቅ ሁሉንም እርምጃዎች ትወስዳለች ሲሉ የአገሪቱ ጠቅላይ ሚኒስትር ሙስጠፋ ማድቡሊ ትናንት ማክሰኞ ለአገሪቱ ምክር ቤት ተናግረዋል። ግብፅ የድንበሮቿን ጥበቃ የሚያረጋግጡ እርምጃዎቿን ከመውሰድ ወደ ኋላ አትልም ያሉት ጠቅላይ ሚኒስትሩ ፍልስጤማውያንን ከጋዛ ሰርጥ ወደ ግዛቷ ለማስገባት የሚደረገውን ማንኛውንም ሙከራ እንደማትቀበለው ተናግረዋል።

የእስራኤልና ሐማስ ግጭት ከጀመረበት ጊዜ አንስቶ ግብፅ ተፈናቃይ ፍልስጤማውያንን ተቀባይ አገር እንደማትሆን ያለማቋረጥ ስትገልጽ ቆይታለች። የሰሜን አፍሪካዊቷ አገር የፍልስጤማውያን ጋዛን ለቀው ወደ ግብፅ ምድር መውጣት የፍልስጤምን የግዛት ጥያቄ ውድቅ ሊያደርገውና የግብፅን ደህንነት እና ኢኮኖሚ አደጋ ላይ ይጥላል የሚል ትልቅ ስጋት እንዳላት ተመልክተዋል።

ይህም ሆኖ በሺዎች የሚቆጠሩ ጥምር ዜግነት ያላቸው ሰዎችና በመቶዎች የሚቆጠሩ ቁስለኛና ሕሙማን ፍልስጤማውያን ባለፉት ሳምንታት ከጋዛ ወደ ግብጽ አቋርጠው መግባታቸው ተጠቅሰዋል። የሩሲያው ፕሬዝደንት ቭላዲሚር ፑቲን፣ የቻይናው ፕሬዝደንት ሺ ጂፒንግ እና ሌሎች የብሪክስ ቡድን አባላት የሆኑ ታዳጊ አገራት መሪዎች በእስራኤልና በሐማስ ጦርነት ላይ ለመወያየት ትናንት ማክሰኞ በኢንተርኔት

ሲሰበሰቡ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅም እንደተሳተፉበት ተነግሯል።

ሩሲያ በእስራኤልና ሐማስ ጦርነት ላይ ጥንቃቄ የተሞላበት አቀራረብ እንደተከተለችና ና እንደ ሀያል ዓለም አቀፍ አደራዳሪ ሚናዋን ለማሳደግ እድሉ እንዳላት አመልክተዋል። ፑቲን ሌሎች መንግስታት ወደ እስራኤልና ሐማስ ጦርነት ተጎትተው እንዳይገቡ የማዕቀብን አስፈላጊነት አሳስበዋል። ሌሎች የብሪክስ አባል አገራት ብራዚል፣ ህንድና ደቡብ አፍሪካ ሲሆኑ በመጪው ጥር ወር ብሪክስን የሚቀላቀሉት የሳዑዲ አረቢያ፣ አርጀንቲና፣ ግብጽ

ኢትዮጵያ ኢራንና የተባበሩት አረብ ኤሚሬቶች መሪዎችም እንደተሳተፉ ከደቡብ አፍሪካው ፕሬዚደንት ሲሪል ራማፎሳ ጽህፈት ቤት የተገኘው መረጃ አመልክተዋል። ፑቲን በአካባቢው ያለውን ሁኔታ ለማረጋጋት ጥረት ያደረጉ የመካከለኛው ምስራቅ አገራት መሪዎችን አመስግነዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የቻይና ባለስልጣናት በርካታ የእስልምና ተከታዮች በሚገኙባቸው አካባቢዎች የሚገኙ መስጂዶችን ቁጥር እየቀነሱ ነው ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ሂዩማን ራይትስ ዎች አዲስ ባወጣው ዘገባ አመለከተ።

ሂዩማን ራይትስ ዋች እንደ ኤሮፓ አቆጣጠር ህዳር 22 ባወጣው ዘገባ የቻይና መንግስት ከቅርብ አመታት ወዲህ መስጂዶችን የማጠናከር ዘመቻ በሚል በመላው ቻይና የሚገኙ መስጂዶችን ስልታዊ በሆነ መንገድ በማፍረስ በመቀየር ወይም በመዝጋት ላይ እንደሚገኝ ገልጿል። ተንታኞችና ተሟጋቾች ዘመቻው መንግስት አናሳ በሆኑ ሃይማኖቶች ላይ ያለውን ቁጥጥር በማጠናከር የእስልምናን አሰራርና ግንኙነት ለመገደብ ያለመ ነው ይላሉ።

የሂዩማን ራይትስ ዋች የቻይና ተጠባባቂ ዲሬክተር ማያ ዋንግ ለአሜሪካ ድምጽ በስልክ እንደተናገሩት የቻይና መንግስት እንደሚለው መስጂዶችን እያጠናከረ ሳይሆን ብዙዎችን እየዘጋ ነው ብለዋል። በቻይና እስልምና ሊጠፋ ይችላል የሚለው ስጋት ቢኖርም፣ በዋሽንግተን የሚገኘው የቻይና ኤምባሲ ግን የቤጂንግ መንግስት የዜጎችን የእምነት ነጻነት በሕግ ይጠብቃል ሲሉ ክሱን ተከላክለዋል።

የኤምባሲው ቃል አቀባይ ሊዮ ፔንጊው ከተለያዩ ብሔረሰቦች የተውጣጡ ሙስሊሞች በሃይማኖታዊ አስተምሮዎች፣ ህግጋትና ልማዳዊ ስርዓቶች መሰረት በመስጂድና በሀገር ውስጥ እምነታቸውን በነጻነት ማካሄድ ይችላሉ ብለዋል።

በመጨረሻም ዩናይትድ ስቴትስ ውስጥ ነገ ለሚከበረው የምስጋና ቀን ወደ 27 ሚሊዮን ሰዎች ወደ ተለያዩ ግዛቶች እንደሚበሩ ሲጠበቅ፣ ሌሎች በሚሊዮን የሚቆጠሩ አሜሪካውያን ደግሞ በመኪናዎቻቸው እንደሚጓዙ ተነግረዋል።

የአየር ትራንስፖርት ባለስልጣናት አምና እንደታየው በአውሮፕላን ማረፊያዎች ላይ መጨናነቆች እንዳይፈጠሩ ዝግጅት ማድረጋቸውን ቢገልጹም በአንዳንድ አካባቢዎች የሚጥለው ከባድ ዝናብና በረዶ የመዘግየት ችግር እንዳይፈጥር ተዘግቷል። ይሁን እንጂ እስከዛሬ ረቡዕ ጠዋት ድረስ ምንም ችግር አለመታየቱ ተነግሯል።

2.7 ሚሊዮን ተጓዦችን በአንድ ቀን ለማስተናገድ ቀላል ባለመሆኑ በአውሮፕላን ማረፊያዎች ደህንነት ፍተሻዎች ብዙ ሰልፎች እንደሚኖሩ ተገምተዋል።

የትራንስፖርት ድርጅቶች እንደገመቱት በዚህ ዓመት 55.4 ሚሊየን የበረራ ተጓዦች ሲኖሩ 49.1 ሚሊየን የሚሆኑት ደግሞ በመኪናዎቻቸው እንደሚጓዙ ተገልጿል። ከአምናው አንጻር ሲታያይ ከተጓዦቹ ከቀነሰው የነዳጅ ዋጋ ተጠቃሚ እንደሚሆኑም ተገልጿል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።

ተረጃ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት የረቡዕ ምሽት ስርጭታችንን ነው። ስርጭታችንን ከስቱዲዮ የሚቆጣጠርልን ንጉሡ ታምሬ ነው። የዘገባዎችን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። የዌብና ማኅበራዊ ሚዲያ አሰናዳያችን ደግሞ አበባየሁ ገበያው ነች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕሳችን እናልፋለን።

የምስራቅ አፍሪካ በይነ መንግስታት ድርጅት ኢጋድ ዛሬ ረቡዕ ባወጣው መግለጫ በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል የተደረገው ድርድር ያለ ስምምነት ቢጠናቀቅም ወደፊት ተጨማሪ ንግግሮች ይኖራሉ የሚል ተስፋ እንዳለው አስታውቋል።

በኢጋድና በዓለም አቀፍ አጋሮች ድጋፍ በፌዴራሉ መንግስትና በኦሮሚያ ክልል ውስጥ በሚንቀሳቀሰው አማጺ ቡድን መካከል በታንዘኒያ ዳሬ ሰላም ከተማ የተካሄደው ሁለተኛው ዙር የሰላም ድርድር ያለ ውጤት ተጠናቋል። በሌላ በኩል ግጭት የቀጠለባቸው የኦሮሚያ ክልል

አካባቢዎች ነዋሪዎች ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ገልጸው ሶስተኛ ዙር ድርድር እንዲዘጋጅ ጥሪ አቅርበዋል። ነዋሪዎቹን ያነጋገረችው ጸሐይ ዳምጠው የአጃንስ ፍራንስ ፕሬስ ዘገባን አካታ ዝርዝሩን እንደሚከተለው ታቀርባለች።

የኢትዮጵያ ፌዴራል መንግስት ኦነግ ሸኔ እያለ ከምጠራው የኦሮሞ ነጻነት ሰራዊት ጋር በታንዛኒያ ዳሬሰላም በሁለት ዙር ያካሄደው ድርድር ያለ ስምምነት እንደተጠናቀቀ የኢትዮጵያ ጠቅላይ ሚኒስትር የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን ትላንት ማክሰኞ ማምሻውን

በኤክስ የቀድሞ ትዊተር የማህበራዊ ትስስር ገጻቸው አስታውቋል። በዚሁ የማህበራዊ ድረገጽ የድርድሩን ያለስምምነት መጠናቀቅ ያስታወቀው የኦሮሞ ነጻነት ሰራዊት በበኩሉ በንግግሩ ላይ ከፍተኛ አመራሩን እንዳሳተፈ ጠቅሶ ይህም ለኦሮሞ ሕዝብና ለመላው የሀገሪቱ ሕዝቦች የተለየ እውነታን በመጠቀም እንደነበር ገልጸዋል።

በአንጻሩ የኢትዮጵያ መንግስት ግን የማይፈቱ ለሚመስሉ የሀገሪቱ የጸጥታና የፖለቲካ ችግሮችን መፍትሄ ከመፈለግ ይልቅ ከሰራዊቱ አመራሮች ጋር

ትብብር የመፍጠር ፍላጎት ብቻ ማሳየቱን አንስተው ለድርድሩ አለመሳካት ተጠያቂ አድርጎታል። ላለፉት አምስት ዓመታት የተካሄደውን ደም አፋሳሽ ማንነት ተኮር ጭፍጨፋ ለማስቆም በሚል ለሁለተኛ ጊዜ የተካሄደው የታንዛኒያው ድርድር እንዳይሳካ እንቅፋት በመፈጠር ሁለቱም ወገኖች እርስ በርስ ተካሰዋል። የኢጋድ ዋና ጸሐፊ ወርቅነህ ገበየሁ ለኢትዮጵያ ሕዝብ ጥቅም ሲባል ሁለቱም ወገኖች ለሰላሙ ሂደት ያሳዩትን ቁርጠኝነት እንዲቀጥሉ መማጸናቸውን የጠቀሰው

የኢጋድ መግለጫ ሁለቱም ወገኖች ችግሮችን ለመፍታት አዲስ ዙር ንግግሮች ይጀምራሉ የሚል ተስፋ እንዳላቸው አመልክተዋል። ኢጋድ በሁኔታው ላይ መስራቱን ይቀጥላል። ሁለቱም ወገኖች ልዩነቱን በሰላማዊ መንገድ ለመቅረፍ የሚያደርጉትን ጥረት የማቋረጥ ድጋፍ ለመስጠት ዝግጁ ነው ብለዋል። መግለጫውም ግጭት ካለባቸው የኦሮሚያ ክልል ምዕራባዊ አካባቢዎች አንዱ በሆነው ቀለም ወለጋ ዞን ነዋሪ የሆኑት አቶ ጉድናፋ ድርድሩ ያለ ውጤት መጠናቀቁ እንዳሳዘናቸው ተናግረዋል

አይደለም። ድርድሩን በጉጉትና በተስፋ ስንጠብቅ ነበር። አሁንም ተስፋ አንቆርጥም። መንግስትም ሆነ ታጣቂው ቡድን ችግሮቻችን ይረዳሉ ብለን እናስባለን። በግጭቱ ምክንያት ስንት ሰው እንዳጣን የወደመውን ንብረትና የተፈናቀሉ ነዋሪዎችን ቤቱ ቁጥራቸው እልቅቱና የንጹሃን ሰቆቃን እንዲያበቃ ሁለቱም ወገኖች ለሶስተኛ ጊዜ ተገናኝተው እንዲነጋገሩ ይጠይቃሉ።

የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ ሚኒስትር አምባሳደር ሬድዋን ሁሴን ድርድሩ ያልተሳካው የኦሮሞ ነጻነት ሰራዊት ተደራዳሪዎች በተከተሉት አደናቃፊ አካሄድና ተጨባጭ ያልሆነ ጥያቄ በማቅረባቸው ምክንያት እንደሆነ ጠቅሰው ወንጅለዋል። የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ የኦሮሞ ነጻነት ሰራዊት መንግስት አዝሎ መንግስት ያደርገኝ ከሚል የዘለለ የድርድር ነጥብ ማምጣት አልቻልም በማለት ተችተዋል። የኦሮሞ ነጻነት ሰራዊት በበኩሉ ታሪካዊ ስል የገለጸው አጋጣሚ

የኢትዮጵያ መንግስት አካሄዱን ሊቀይር ባለመቻሉ ምክንያት ማምለጡን ነው የጠቀሰው። የመንግስት ፍላጎት የሀገሪቱ ፖለቲካዊ ፈተናዎች መነሻ የሆነውን መሰረታዊ ችግሮች ለመፍታት ከመጀመር ይልቅ የኦሮሞ ነጻነት ሰራዊትን አመራር ወደ ራሱ መዋቅር በማስገባት መዋጥ ላይ ብቻ ማተኮሩን በመግለጽ ተችተዋል። ያልተስማሙባቸው ነጥቦችና የመደራደሪያ ነጥቦች ምን እንደሆኑ ሁለቱም ተደራዳሪ ወገኖች በዝርዝር አልገለጹም። የሰሜን ሸዋ ነዋሪ የሆኑት አቶ ፈይሳ ከፈኒ ድርድሩ ያለ ውጤት መጠናቀቅ

መጠቁን የሰሙበት መግለጫ እንዳሳዘናቸው ተናግረዋል በሁለተኛው ዙር ድርድር ልዩነቱም አንድ ውጤት ላይ ደርሶ ወደ መደበኛ ህይወታችን እንመለሳለን ብለን ነበርም ሆኖም የሰማነው መግለጫ አስደንግጦናል

ችግሩም እንዳይባባስ እንሰጋለን። መንግስትም የህዝብን ችግር መገንዘብ አለበት። ታጣቂውም የሚታገለው ለህዝብ ነው ካልም በፍጥነት ሶስተኛ ዙር ድርድር ማድረግ አለባቸው። በእነርሱ ግጭት መሃል እኛ የተሰቃየን እንዳለ ልሰማቸው ይገባል። የጉጂ ዞኑ ወደራ ወረዳ ነዋሪ እንደሆኑ የጠቆሙት አቶ ገልገሎ ሀላኬ መንግስትና ታጣቂው ቡድን ለህዝብ ሰላምና ደህንነት ቅድሚያ ሰጥተው ጊዜ ሳይፈጁ ሶስተኛ ዙር ድርድር እንዲጀምሩ አበክረው ጠይቀዋል። ህዝቡ አሁንም ሰርቶ መኖር አልቻለም።

ከተማ ያለው ወደ ገጠር መሄድ አልቻለም ገጠር ያለውም ወደ ከተማ መምጣት አልቻለም ወደ ገጠር ስንሄድ ታጣቂዎቹ ለመንግስት ልትሰልሉ ነው የመጣችሁት ይሉናል ወደ ከተማ የሚገቡት ደግሞ የኦሮሞ ነጻነት ሰራዊት አባል ናቸው ተብሎ ይያዛሉ በጣም አዋኪ ሁኔታ ውስጥ ነው ያለ ነው ጊዜ ሳይሰጠው ሶስተኛ ዙር ድርድር እንዲጀመር እንጠይቃለን አለበለዚያ የህዝቡ ይጠፋ አንታም

አሳሳቢ ነው። የጠቅላይ ሚኒስትር አብይ አህመድ መንግስትና የኦሮሞ ነጻነት ሰራዊት ተወካዮች የመጀመሪያ ዙር ንግግራቸውን ባለፈው አመት ሚያዝያ ወር ታንዛኒያ ላይ አድርገው ነበር። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ፀሐይ ዳምጠው ለዘገባው እናመሰግናለን። በመከታተል ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በአማራ ክልል ዘጠኝ ዞኖች ውስጥ በሚገኙ አራት መቶ ሀያ አምስት ቀበሌዎች የተከሰተው ድርቅ ላስከተለው ለቴክኒክ

ስህተቱ ይቅርታ እንጠይቃለን። በአማራ ክልል በ2015 ና 16 መኸር ምርት የተከሰተውን ድርቅ ተከትሎ ከ1.5 ሚሊዮን በላይ ለሆኑ ተጎጂዎች እርዳታ እህል እንደተሰራጨ የክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን አስታወቀ። ኮሚሽነር ዲያቆን ተስፋው ባታብል ዛሬ ረቡዕ ለአሜሪካ ድምፅ እንደተናገሩት ከፌዴራሉ ና ክልሉ መንግስት እንዲሁም

ከለጋሽ ድርጅቶች ከተገኘው ድጋፍ ስልሳ በመቶ ያህሉን እንዳሰራጨ ገልጸዋል። ቀሪው 40 በመቶ ድጋፍ በክልሉ ባለው ወቅታዊ የጸጥታ ችግር ምክንያት ማድረስ እንዳልተቻለ ገልጸው ተጎጂዎችን ለመታደግ ርብርብ እንዲደረግ ጥሪ አቅርበዋል። በሰሜን ጎንደር ዞን በጃና ሞራ ወረዳ ክልል በተባለ ቀበሌ የሚኖሩ አርሶ አደሮች በቂ ድጋፍ እንዳላገኙ ለአሜሪካ ድምፅ ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች።

በአማራ ክልል ዘጠኝ ዞኖች ውስጥ በሚገኙ አራት መቶ ሀያ አምስት ቀበሌዎች የተከሰተው ድር ላስከተለው ረሃብ መንግስታዊም ሆነ መንግስታዊ ያልሆኑ ድርጅቶች ያደረጉት እርዳታ በየወረዳዎቹ እየተሰራጨ እንደሚገኝ የክልሉ አደጋ መከላከል እና ምግብ ዋስትና ኮሚሽነር ዲያቆን ተስፋው ባታብል በተለይ ለአሜሪካ ድምጽ ተናግረዋል። ድርቁ በዘጠኝ ዞኖች በአርባ ሁለት ወረዳዎች በአራት መቶ ሀያ አምስት ቀበሌዎች

አንድ ሚሊዮን ስምንት መቶ አርባ ስድስት ሺህ ስምንት መቶ ዘጠና አምስት የሚጠጉ ሰዎች እርዳታ እንደሚያስፈልጋቸው በግርድፉ ተለይቷል። ይህን መሰረት አድርጎ ደግሞ ስራ እየተሰራ ነው ያለው። አሁን የፌዴራል መንግስት የአስቸኳይ ጊዜ ምላሽ የሚባል አለ። በብር የሚመደብ እንዲሁም ደግሞ በምግብ እህል የሚመደብ ደግሞ የምግብ የዕለት እርዳታ አለ። በሁለቱም አጣምሮ ለአንድ ነጥብ አንድ አራት ሚሊዮን ለሚሆኑ ሰዎች ድጋፍ እየተደረገ ነው ያለው።

እስካሁን የምግብ ብዙ ስልሳ ፐርሰንት ደርሷል፣ ገብቶ ማለት ነው፣ ተሰራጭቷል። በእኛ በኩል ደግሞ እንደ ክልል ድጋፍ አድርገናል ለአንድ መቶ አስራ አንድ ሺህ ሰዎች ከክልል መጠባበቂያ ከያዝነው ድጋፍ አድርገንላቸዋል። አንዱ የክልሉ መንግስት ወደ አራት መቶ ሰላሳ ሚሊዮን ብር ከሱ መቶ ሚሊዮኑ ገብቶ በመቶ ሚሊዮኑ በቆሎና ስንዴ እየገዛን እያቀረብን ነው። አሁን በቀጥታ ከማህበራት እየገዛን ማለት ነው። ሌሎች መንግስታዊ ያልሆኑ ድርጅቶችም እንደዚሁም ዋግ ላይ ሰፋ ብሎ ደቡብ ወሎና ሰሜን ጎንደርም በተወሰነ

ወደ ሁለት መቶ አምስት ሚሊዮን የሚያወጣ ለእንስሳትም ለሰው ምግብ የሚሆን ድጋፍ ተደርጓል ማለት ነው። አሁንም ድጋፉ ቀጣይ እያሰባሰብን ነው ያለ ነው።

ማህበረሰቡ ማገዝ እንዲችል የተሻለው ማህበረሰብ ጭምር መንግስታዊ ያልሆኑ ድርጅቶች፣ ትውልደ ኢትዮጵያውያን እስቲል ነው። የእኛ ስራ እንግዲህ በጸጥታ ችግር ውስጥ ሆኖም አይቆምም የሰብአዊ እርዳታ ስለሆነ ማለት ነው። በድርቅ ከተጎዱ አካባቢዎች የሚጠቀሰው የሰሜን ጎንደር ዞን ጃና ሞራ ወረዳ የክልል ቀበሌ ነዋሪ እንደሆኑ የነገሩን የሶስት ልጆች አባት አርሶ አደር መዝን ምስጋናው ከወር በፊት ጀምሮ የእርዳታ እህል እየደረሳቸው እንደሚገኝ ገልጸው፣ መጠኑ ግን

አነስተኛ እንደሆነ አመልክተዋል። እንዳታድር ብሎ አምስት ኪሎ አራት ኪሎ ቅድም ነው የሰጡት በጣም ምንድን በሶስት ሳምንት ምን መቶ የነበረ ዝሮው በአንድ ነርስ ይሄን አምስት ኪሎ ሰጡት እና ሻልቅ ደግሞ ሰሞኑን እንደው መታክተውልና አሁን ያችን ነው ይዛ ያለሽ አነስተኛውማ የሰጠን አንድ ወር አካባቢ የማለው አሁን ደግሞ ሰሞኑን አንዱ እንጃ ደግሞ ትንሽ እንድትፅኤ እና አድርጌ አትረፍተናለሁ ይሄ አሁን

ችመት የሳምንት የምትሆን አይደለች። ትንሽ ትንሽ የሰጠን ያው ምሳምን ተነራት ና ወይ ጠዋት ቁርስ የለ አንድ ማድ የበላን ነው የምንውል እንጂ። በቀን አንዴ ነው የምትመገቡት? አረ ያው ምስ መንግስት እጁን በዘረጋ ጊዜ ነው እንጂ በሌለ ቀንማ እኮ ዝም ብለን ሁሉ እንውላለን እኮ ያው

በክልሉ በድርቅ ምክንያት ለተጎዱ ከ ስምንት ሚሊዮን በላይ ተረጂዎች ከመንግስትና ከለጋሽ ድርጅቶች ከተሰበሰበው የእርዳታ ህል 60 በመቶ ያህሉን ለማሰራጨት እንደተቻለ ኮሚሽነሩ ዲያቆን ተስፋው አስታውቀዋል። ቀሪውን አርባ በመቶ ድጋፍ ለማሰራጨት ግን ወቅታዊ የጸጥታ ሁኔታ እንቅፋት እንደፈጠረባቸው ኮሚሽነሩ ጠቅሰው ተጎጆዎቹን ለመታደግ ሁሉም አካላት እንዲረባረቡ ጥሪ አቅርበዋል። በዋናነት አሁንኛ እንደ ችግር የምንጠልሰው ጸጥታው ነው።

ጠጥታው፣ እንደ ልብ መንቀሳቀስ አልተቻለም። በሚፈለገው ልክ እስካሁን መጠናቀቅ ነበረበት ድጋፉ። እየቀረበ ያለው የምግብ እህል ግን በፀጥታው ችግር ምክንያት ተሟልቶ አልቀረበም። ዘግይቷን፣ ጊዜ ወስዷን ብለን ነው የገመገምነው። አሁንም ሰው ባለሙያውም፣ አመራሩም፣ ሰውም፣ ድሃውም ተንቀሳቅሶ ለመስራት እኛም ተንቀሳቅሰን ለማጥናት ድጋፍ ለማድረግም ምቹ ሁኔታ የለም። ስለዚህ እኔ ጥሪ የማቀርበው ምንድን ነው? ሰብአዊ ድጋፍ በየትኛውም መንገድ መቋረጥ የለበትም፣ በየትኛውም መንገድ

ሰብአዊ ድጋፍ መደናቀፍ የለበትም። በጃና ሞራ ወረዳ የክልል ቀበሌ ነዋሪና የአራት ልጆች አባት እንደሆኑ የተናገሩት ቄስ ጌታቸው ብርሃን መንግስት ከአመት እስከ አመት ሙሉ ድጋፍ ካላደረገላቸው በቀር የከፋ ችግር ውስጥ እንደሚገቡ ስጋታቸውን አመልክተዋል። ሎአራት ሎ እንጂ ይመጣል። አንድ ወር ይመጣል

በዚህ አመት ያው መንግስት እስከ አመት ደረጃ አመት ድጋፍ ካላደረገ እኮ ምንም የሚባል ነገር የለም። በቃ ዝናቡ ቀድሞ ና ያዝያ ሰውተ ነበር ግኖተና በገገብቶ ነበር አዛ ተዘራ በጋው እንደተዘራ ቀረ። ምንም ነገር ብቃ እያልታየም ና አልታየም። በቃ ጨራጭ ነው። ስለዚህ መንግስት አመታዊ ድጋፍ ካላረገ አስገዳሪ ነው የሚሆነው።

ትላንት ማክሰኞ በወቅታዊ ጉዳዮች ላይ ከክልላዊው የአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት በምክትል ርዕሰ መስተዳደር ማዕረግ የአስተዳደር ጉዳዮች አስተባባሪ እና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው የክልሉ ሰላም ከሞላ ጎደል እየተሻሻለ እንደሆነ መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።

በቀጣዩ ዘገባ ወደ ማዕከላዊ ኢትዮጵያ እንዘልቃለን። በማዕከላዊ ኢትዮጵያ ክልል ወልቂጤ ከተማ በጉራጌና በቀቤና ብሔረሰቦች መካከል ከሳምንት በፊት የተፈጠረው ግጭት እንደ ቀጠለ የጠቀሱት ነዋሪዎች ማንነትን የለየ ጥቃት እየተፈጸመ እንደሆነ ተናግረዋል። በከተማው ከፍተኛ የደህንነት ስጋት አለ ሲሉ ነዋሪዎቹ ፍርሃታቸውን ገልጸዋል።

ጥቃቱ በተማሪዎችም ላይ እንደተፈጸመ ያረጋገጠው የዞኑ የጊዜያዊ ወታደራዊ እዝ የተቋረጠውን ትምህርት ለማስቀጠል ጥረት እያደረገ እንደሆነ አስታውቋል። ከጉራጌ ዞን ከወልቂጤ ከተማ አስተዳደርና ከቀቤና ልዩ ወረዳ የመንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ ለዛሬ አልተሳካም። የሀገር ሽማግሌዎች ግን መንግስት የህግ የበላይነትን እንዲያስከብርና የጸጥታ ችግሩን በዘላቂነት እንዲፈታ ጠይቀዋል።

በሁለቱ መካከል ባለፈው ወረሀ ጥቅምት በተፈጠረ ግጭት አራት ሰዎች እንደተገደሉና ከመቶ በላይ ሰዎች እንደቆሰሉ ዞኑ ለአሜሪካ ድምጽ የገለጸውን ጠቅሰን መዘገባችን ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው።

በማዕከላዊ ኢትዮጵያ ክልል ወልቂተ ከተማ በጉራጌና በቀበና ብሔረሰቦች መካከል ባለፈው ጥቅምት 2 ቀን 2016 ዓ ም በከተማው የተነሳው ግጭት እንደቀጠለ መሆኑን የደህንነት ስጋት ስላደረባቸው ማንነታቸው እንዲጠቀስ ያልፈለጉም የጉራጌ ብሔረሰብ ተወላጅ እና የከተማው ነዋሪም ለአሜሪካ ድምፅ ተናግሯል። ያው መኪናዎች አሁን ማታም፣ ትላንትናም፣ ከትላንት ወዲያም ሰሞኑን ውይይት ላይ እያለንም በተለይ የመኪና መስበር አለ። በስልክ ደውሎ እናቃጥላለን ብርካላ መጣችሁ የሚልም አለ። የጋንግስተር ቡድን አለ።

ይህ ቢሆን ይሄ ነው የምትለው እንደ መፍትሄ የሚቀርብ ነገር የለም። ስርዓትና ህግ ካልተከበረ የከተማው የሰላም ሁኔታ አሳሳቢ እንደሚሆን ያመላከቱት እኚሁ አስተያይ ሰጪም መንግስት ፖለቲካዊ መፍትሄ ማበጀት አለበት ሲሉ ጠይቀዋል። ይህ ችግር ሊፈታ የሚችለው በምን እንደሆነ ያውቀዋል። መንስኤው፣ ጠባጫሪው ግቡ ምን እንደሆነ ስለሚያውቀው መንግስት መፍትሄ መፍጠር ያለበት መንግስት ነው። የወሰን ጉዳይ ነው። የህግ የጣልቃ ገብነት ጉዳይ ነው። ይህን የህግ ጣልቃ ገብነት ማስቆም አለበት መንግስት

ወስኖ ማለት በተመሳሳይ የደህንነት ስጋት ስማቸው እንዳይጠቀሰ ጠየቁን የቀበና ብሔረሰብ ተወላጅና ና የወልቂጤ ከተማ ነዋሪ አስተያየታቸውን ሲሰጡም ሕጻናትና አረጋውያንን ሳይለይ ማንነት ተኮር ሲሉ የገለጹት ጥቃት እንደሚፈጸም ተናግሯል። ይኸው ማንነት ተኮር ያሉት ጥቃት እስርንም እንደሚያካት ጠቁመዋል። አሁን አመራር የተባለ አገር ጠባቂ የተባለ ሁሉም በአንድ ወገን ወግኖ ነው እየተሰራ ያለ። አሁን እኔ እንደራሴ በጣም ስጋት ላይ ነው። በወልቂጤ ከተማ የአበሩስ አጠቃላይ ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪ የነበረው ልጃቸው

ሁለት ጊዜ ጥቃት ደርሶበት ሕክምና እየተከታተለ እንደሆነ የተናገሩት እኚሁ አስተያየት ሰጪም የአንድ ወገን የበላይነት መኖሩና አድሏዊ አሰራሮች እንደተበራከቱ አስረድተዋል። ይህም ሁኔታና አሰራር በከተማው የቀጠለውን የጸጥታ ችግር ለማስቆም አዳጋች እንደሚያደርገውም አስተያየት ሰጪው አመልክተዋል። ትናንትና የተፈቱት በመሳሪያ ይዞ የተፈቱት ሰዎች ከእስር ቤት እንደወጡ አንዱን ወጣት

ከባጃጅ ውስጥ ጎትተው አውጥተው ክፉኛ ማትት ያ ወጣ ዛሬ ጤና ጣቢያ አደረሱት። ከጤና ጣቢያ ወደ ሆስፒታል ወደ ወሊሶ ተልከዋል። ከጉራጌ ዞን ከወልቅጠ ከተማ አስተዳደርና ከቀበና ከቀቤና ልዩ ወረዳ የመንግስት ባለስልጣናት መረጃ ለማግኘት ያደረግነው ጥረት ስልካቸውን ስለማያነሱ ለዛሬ አልተሳካም። በወልቅጠ ከተማና አካባቢው የቀጠለው ግጭት ባለፈው ዓመት ነሐሴ አስራ ሶስት ቀን ማዕከላዊ ኢትዮጵያ የተሰኘ አዲስ ክልል መዋቀሩን ተከትሎም በጉራጌ ዞን ስር ውስጥ የነበረው ቀበና ወረዳም በልዩ ወረዳ እንዲደራጅ በመወሰኑም ከማዕከሉ ባለቤትነትና

በወልቂጤ ከተማ አስተዳደራዊ ወሰን ጋር በተያያዘ የተፈጠረ ውዝግብ እንደሆነ ተገልጿል። የዞኑ አስተዳደር ኃላፊ አቶ ኤልያስ ሽበርጋ ከዚህ በፊት ለአሜሪካ ድምፅ በሰጡት ቃል በግጭቱ አንድ የፌዴራል ፖሊስ አባልን ጨምሮ አራት ሰዎች እንደተገደለው አረጋግጠው ከ130 በላይ የከተማውን ነዋሪዎች ደግሞ እንደቆሰሉ ተናግሮ ነበር። በሌላ በኩል በወልቂጤ ከተማ የተፈጠረው የጸጥታ ችግር በዘላቂነት ሊፈታ የሚችለው የሕግ የበላይነትን በማስከበር ነው ሲሉ የሀገር ሽማግሌ አቶ ኢድሪስ መሐመድ ተናግሯል። ይህም የመንግስት ድርሻ በመሆኑም ሳይውል ሳያድር ኃላፊነት እንዲወጣ

አቶ ድርስ ጠይቀዋል። ከሽማግሌ እውቀት የማይፈታው ነገር ይኖራል ብዬ አልልም። በኔም በኩል ግን አሁን ያለው ነገር የምንመሰለ ይሄ መጀመሪያ ከህገ በላይነት ጋር ያለው ነገር ህግን ከማስከበር ያለው ነገር የመንግስት ስራ መንግስት ራሱ መንግስት መስራት ያለበትን ስራ ከመስራት ጋር ያለው ክፍተት ህይወት ጠፍቷል፣ ንብረት ወድሟል። እነዚህ እነዚህን ነገሮች ቀጣይ በሽምግልና እንደ ማየት ይቻላል።

ውስጡ ለለሙ ሽማግሌዎች አሉ፣ ጥሩ እውቀት ያላቸው ሽማግሌዎች አሉ። ይህንን ያቅፋቸዋል ብዬ አለንም። ግን ከዚያ መጀመሪያ ህግ መኖሩ ማንም ሰው ሽማግሌ ሊሆን ወጣትም ሊሆን ማንኛውም ሰው መጀመሪያ ህግ መኖሩን ማወቅ አለበት። የህግ የበላይነቱን ማመን አለበት። በጉልበት ሊያደርገው እንደማይችል የትኛውም ሀብት ማለት ነው ማንኛውም አካል

ያንን ነገር በጉልበት አካካዋለሁ ብሎ ማለት እንደማይችል ይሄንን ሊያረጋግጥ የሚችል የህግ የበላይነት መኖርና ያንን ማመን ያስፈልጋል። በወልቅተ ከተማም ማንነት ተኮር ጥቃት ተፈጽሟል መባሉን አቶ ኢድሪስ መሐመድ ተገቢነት የሌለውና ለዘመናት አብሮ የኖሩ ማህበረሰቦችን የሚያራርቅ ነው ሲሉ እንደማይቀበሉት ጠቅሰው ይተቻሉም ማንነትን

ተደርሶ የሚደረግ ጥቃት በመሰረቱ ጉራጌ አካባቢ እጅጋ ቀቤና ጉራጌ ተብሎ በሁለቱ መሀል ያለ ግጭት ተብሎ ሲባል ራሱ በጣም አሳፋሪ ነገር። ምክንያቱም ይህን ጉዳይ የፈጠረው አካል ማን ነው ነው የፈጠረው? እና ይህንን ነገር የሰሩት አካላቶች ተለይቶ እነዛ ላይ እርምጃ መውሰድ አቅቶ እንጂ ይሄ ህዝብ እኮ ለረጅም ዓመት አብሮ ይኖር ነው። በጋራ ተዋልዶ አብሮ የሚኖር ህዝብ ነው። በተያያዝም በወልቂጤ ከተማ ውስጥ ባለው የባለቤትነት ውዝግብ በአበሩስ አጠቃላይ ሁለተኛ ደረጃ መሰናዶ ትምህርት ቤት ተማሪዎችም ላይ ጥቃት

መፈጸሙን ያረጋገጠው የዞኑ ጊዜያዊ ወታደራዊ እዝ በግጭቱ የተቋረጠውን ትምህርት ለማስቀጠል ጥረት እያደረገ እንደሆነም የዞኑ የመንግሥት ኮሚኒኬሽን ጉዳዮች መምሪያ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም።

ወደ ውጭ ዘገባዎች ስናልፍ ሞምባሳን ከመዲናዋ ናይሮቢ የሚያገናኘውን የባቡሩ መንገድ ለመገንባት ኬንያ ከቻይና የወሰደችውን ብድር ለመክፈል ከብዷታል። የአገሪቱ ፕሬዝደንት ዊልያም ሩቶ ግን ሌሎች ተጀምረው የተቀሩ የቀሩ ፕሮጀክቶችን ለማጠናቀቅ በሚል ከቻይና አንድ ቢሊዮን ዶላር ተጨማሪ ብድር ጠይቀዋል። የቪኦኤው ኬኔዲ ዋንዴራ ከናይሮቢ የላከው ዘገባ ነው፣ እንደሚከተለው ይቀርባል። ዊ ማስት አድሚት

የቀድሞው ፕሬዝደንት ኡሁሩ ኬንያታ ከቻይና ብድር በመውሰዳቸው ሲተቹ የነበሩት የወቅቱ ፕሬዝደንት ዊልያም ሩቶ አሁን አቋማቸውን የቀየሩ ይመስላል። ለሀገሪቱ በርካታ የልማት ፕሮጀክቶች ብድር ፍለጋ ላይ ናቸው። የቻይና መንግሥት ከዚህ በፊት የነበረውን ብድር ለመክፈል ተጨማሪ ጊዜ እንዲሰጣቸውና ሌላ አንድ ቢሊዮን ዶላርም እንዲያበድራቸው እንደሚጠይቅ የሩቶ መንግስት በዚህ ወር መጀመሪያ ላይ አስታውቋል።

አዲሱ ብድር ተጀምረው የቀሩ የመንገድ ሥራዎችን ለማጠናቀቅ ክፍያ ባለመፈጸሙ ምክንያት ሥራቸውን አቋርጠው ለነበሩ ተቋራጮች ክፍያ ለመፈጸም የተጀመሩ የባቡር መንገዶችንም ለማጠናቀቅ እንደሚውል ተገልጿል ይህ እርምጃም ሩቶ ከሁለት ወር በፊት አገሪቱ ብድር መውሰድ እንደምታቆም ከተናገሩት ንግግር ጋር የሚቃረን ሆኖ ተገኝተዋል ቱሊኩዋ ፓሃሊ አታሪሳ

ጥሩ ሁኔታ ውስጥ አልነበርንም። ብዙ ዕዳ ነበረብን። ችግሩን ለመፍታት የመፍትሄ ዕቅድ አልነበረንም። ልነግርህ የምፈልገው የኬንያ ሪፐብሊክ ኢኮኖሚን አረጋግተነዋል። ሁለተኛ ብድር እንደማንወስድ አረጋግጠናል። ከዓለም ባንክ ቀጥሎ ቻይና ለኬንያ ትልቁ አበዳሪ ነች። በእሁሩ ኬንያታ ፕሬዚደንትነት ዘመን ኬንያ ስምንት ቢሊዮን ዶላር ብድር ወስዳለች።

ይህም 480 ኪሎ ሜትር የሚረዝመውንና ከወደብ ከተማዋ ሞምባሳ እስከ መዲናዋ ናይሮቢ የሚደርሰውን የባቡር መንገድ የመጀመሪያ ደረጃ ግንባታ ለማከናወንና አንድ ሌላ አውራ ጎዳና ለመገንባት የተወሰደ ብድር ነው። ኬንያታ ለ10 ዓመታት ፕሬዚደንት በሆኑበት ዘመን 10,000 ኪሎ ሜትር የሚረዝም መንገድ ለመገንባትና ጥገናም ለማድረግ 8 ቢሊዮን ዶላር ወጪ ተደርጓል። አገሪቱ ከዚህ በፊት ያለባትን ዕዳን እንዲሁም አዲሱን ብድር ለመክፈል

የሩቶ መንግሥት የሥራ ቅጥርን ለማስፋፋትና ታክስን ለመጨመር አቅዷል። እንደ ቻርለስ ካሳሪ ያሉ የኢኮኖሚ ባለሙያዎች እንደሚሉት ግን ይህ አካሄድ የማይሠራ ብቻ ሳይሆን አደገኛም ነው።

እንደ አንድ እያደገ አገር አሁን ያለነው መጥፎ ሁኔታ ውስጥ ነው። ምክንያቱም ተጨማሪ የምትበደር ከሆነ ሌሎች ፍላጎቶቻችንን ለማሟላት የሚኖረን ትንሽ ነው ማለት ነው። አንድ መንግሥት እንደገና እንዲመለከተው የምሻው የታክስ ጉዳይን ነው። ከዚህ በፊት እንዳየነው ኬንያውያንን ተጨማሪ ታክስ የምትጨምር ከሆነ የምታገኘው ገቢ አያድግም፣ ምክንያቱም ኬንያውያን ታክስ ላለመክፈል ይጥራሉ። እነዚህን ሁለቱን ማጣጣም አለብን።

ከመንግስት የተገኘው መረጃ እንደሚያሳየው ኬንያ ከምትሰበስበው ገቢ ግማሹን ለዕዳ ክፍያ ታውላለች። ይህም ለዓለም አቀፉ የልማት ማኅበር፣ ለአፍሪካ ልማት ባንክ፣ ለዓለም አቀፉ የገንዘብ ድርጅት፣ ለቻይናና ጃፓን ዕዳ መክፈያ እንደሚውል ታውቋል።

በመከታተል ላይ ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ ከአሜሪካ ድምፅ የሚተላልፍላችሁን የረቡዕ ምሽት ዝግጅታችንን ነው። ስርጭታችን በተጨማሪም በኢትዮ ሳት ቪኦ ኢትዮጵያ ቻነል ኤንኤስኤስ 12 ላይ ይገኛል። አሁን የመጀመሪያውን ግማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ክፍለ ጊዜ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን ዲሞክራሲ በተግባር ይሆናል።

የኢትዮጵያ ሀገራዊ ምክክር አካታችና አሳታፊ እንዲሆን የሕዳጣንና የሁሉንም ማህበረሰቦች ፍላጎትና ስጋት ከግምት ማስገባት እንደሚጠበቅበት በአንድ መድረክ ላይ የቀረቡ ጥናቶች ጠቆሙ። በአገሪቱ ከሚታየው ብዝሃነት አኳያ ሁሉንም ለማካተት ቢከብድም

ልዩ ልዩ ዘዴዎችን መጠቀም እንደሚገባም ጥናቶቹ አመላክተዋል። የሀገራዊ ምክክር ኮሚሽኑ በበኩሉ እስካሁን የተጓዘበት መንገድ ትክክለኛ እንደሆነ ይሞግታል። መለስካቸው አምሃ ዝርዝሩን ይዘዋል። የኢትዮጵያ ሲቪል ማኅበራት ድርጅቶች ምክር ቤትና የደህንነት ጥናት ተቋም በአንድ ላይ ባዘጋጁት መድረክ ሀገራዊ ምክክሩ በኢትዮጵያ የሚገኙ ህዳጣን ማኅበረሰቦችን ፍላጎትና ስጋት ከተመን ያስገባ እንዲሆን ምን መሰራት እንዳለበት የተለያዩ ተመራማሪዎች

የጥናት ውጤታቸውን አቅርበዋል። በቀረቡት የጥናት ወረቀቶች አጥኚዎቹ ከአካል ጉዳት፣ ከሃይማኖት፣ ከሙያ፣ ከብሔርና ከፆታ አንጻር በተለያየ ሁኔታና ጊዜ ማኅበረሰቦች እንዴት ህዳጣን እንደሚሆኑ፣ በደልና መገለል እንደሚደርስባቸው ተምትነዋል። ሀገራዊ ምክክሩ የእነዚህን ማኅበረሰቦች ፍላጎት ያካተተና ተሳትፏቸውንም ያረጋገጠ መሆን እንደሚገባም አመላክተዋል።

ፕሮፌሰር ገብረ ይንቴሶ በሀገሪቱ ከሚስተዋሉት የተለያዩ ማንነቶች አንጻር የሚታየውን ብዝሃነት ሙሉ በሙሉ ለማካተት ይቻላል ወይ ለሚለው ጥያቄ ምላሽ ሰጥተዋል። እኔም አነሳቸው ነው። ሌሎችንም የሚያነሷቸውን በዚች ብሔራዊ ምክክር ማካተት ይቻላል ወይ የሚል ጥያቄ ካነሳህልኝ፣ ቀላል አይደለም ከባድ ነው የሚል መልስ ነው የሚሰጥ።

ይሄ የሚታናግረው ሰው በሰፋ ቁጥር በአሁኑ የኢትዮጵያ ተጨባጭ ሁኔታ ብሶት ይዞ የሚመጣው ሰው እየበዛ እየበዛ እየበዛ እየሄደና መጨረሻ ላይ ተበትኖ መሰብሰብ እንኳን የማይቻልበት ደረጃ ላይ ሊደርስ ይችላል። አይደለም ጊዜ ጊዜ ችግር የለም፣ የገንዘብ ችግር የለም፣ የሰው ኃይል ችግር የለም። እንግባበት ከተባለም በአጭር ጊዜ የሚደርስ አይደለም። ምናልባት በርካታ ዓመታት ወራት አይደለም ዓመታት ሊፈጅ ይችል ይሆናል። አንዳንድ ነገሮች እንደዛ እየወሰደባቸው እንደሆነ ስለማያውቅ ነው። አክለውም

ይህ ግን የማይፈታ ችግር አይደለም ይላሉ። መገናኛ ብዙሃን በዚህ ረገድ ትልቅ ድርሻ ሊኖራቸው እንደሚችልና ብዙ የማካተትና የማሳተፍ ችግሮችን ሊፈቱ እንደሚችሉ ይጠቁማሉ። ሀገራዊ የምክክር ኮሚሽኑ

ከየወረዳውና ከዚያ በላይ ባሉ መዋቅሮች የህዝቡን ተሳትፎ ለማካተት እያከናወነ የሚገኘውን ስራም አመስግነዋል። ተጨማሪ ስራም ያስፈልጋል ይላሉ። ሌላው እንትን ፓብሊክ ሰርቬይ አይነት ነገር ጥናት ነገር ናሽናል ላሎግ አሁን እየሰራ እያለ በጎን አንዳንድ መረጃዎችን ቢሰበስብ ግብዓት ይሆነዋል። በኋላ እነዚህን ሰዎች ሰብስቦ በሚያናግርበት ጊዜ እንደ ኢንፑት ያስቀምጥላቸዋል።

ቅድም አሁን ሆን ብዬ ነው ይህን የጋራ ሴት የሚባሉ ነገሮች ላይ ለምን እናተኩርም። እነዚህ ሁ ተለቃቅመው ቢመጡ ሰዎችን ከአፋጥህ ልዩነታቸውና ብሶታቸውን ብቻ እንዲያውሩ ከሚታደረግ መልካም ነገሮችን እንዲነጋገሩ ቢታደረግ ቀራረቡ ላይ ብዙ መስራት ይቻላል እና እንደነዚህ እንደነዚህ ሌሎች አገሮችን በነገራችን ላይ ን ያደረጋሉ፣ ሰርቬይ ያደረጋሉ፣ ፓብሊክ ሰርቬይ ያደረጋሉ፣ ቪው ይሰበስባሉ። በቴሌቪዥን በሬዲዮ ምናምን አስተያየት ይሰበስባሉ

ኢንኮርፖሬት ያደርጋሉ ሂደት ውስጥ ማለት ነው። እና የማሳተፊያው መንገድ ብዙ ነው ለማለት ፈልጌ ነው። ለዘመናት ከማህበረሰቡ ተገልለው ተንቀውና ተዋርደው በመላ ኢትዮጵያ ስለሚኖሩ የእደ ጥበብ ባለሙያዎች ጥናት ያቀረቡት ደግሞ ከአዲስ አበባ ዩኒቨርሲቲ ዶክተር አሉላ ፓንክረስት ናቸው። ሀገራዊ ምክክሩ እነዚህን የማህበረሰብ ክፍሎችም ማካተትና ማሳተፍ እንዳለበት ተናግረዋል።

እንግዲህ እነሱ በተለያየ አንጻር ነው ማህበረሰቡ የሚገለሉት። በፖለቲካም አመራር ውስጥ ብዙ ጊዜ አያገኙም። በኢኮኖሚም የሚሰሯቸው ስራዎች ይናቃሉ። እንደዚሁም

ምርቶቻቸው በጣም ባናሳ ዋጋ ነው መሸጥ ያለባቸው። እንደዚሁም ከማህበረሰብ ተገለው ከሌላው ማህበረሰብ ጋር መጋባት፣ አብሮ መብላት፣ አብሮ መስራት፣ በማህበር አንድ ላይ መሆን ስለማይፈቀድላቸው መብታቸው እንዲጠበቅላቸው እርምጃዎች ተወስደው እነሱም በሀገራዊ ምክክር ውስጥ የእነሱ ማስተሳሰብ እንደ ማንኛውም ኢትዮጵያዊ ተጠብቆ

የእነሱንም አስተያየት መጠየቅ ብዙ ጊዜ ውስጥ ስብሰባዎች ውስጥ ስለማይሳተፉ ወይ ደግሞ በስብሰባ አመራር ውስጥ ስለሌሉ የእነሱ ሀሳብ ለመግለጽ ስለማይደፍሩ፣ የዚህ ሀገራዊ ምክክር እነሱንም የሚያሳትፍበትን መንገዶች መፈለግ ያለበት በመድረኩ ከቀረቡት ጥናቶችና ከተካሄደው ውይይት ብዙዎቹ ተገንዝበናል ካሏቸው ቁም ነገሮች አንዱ

በአንድ ህብረተሰብ የተለያዩ መብቶችን ለማጣትና ለመገለል ወይም በደል ለመቀበል በግድ በቁጥር ማለት እንደማያስፈልግ ነው። ሴቶች በቁጥራቸው ብዙ ቢሆንም በተለያዩ ምክንያቶች የሚደርሱባቸው ጭቆናዎች ህዳጣን ያደርጋቸዋል የሚሉት ደግሞ በኮተቤ የትምህርት ዩኒቨርሲቲ መምህር መሰረት ተጫኔ ናቸው። ሴቶችን ወደ ናሽናል ዲያሎግ ማስገባቱ ወይም ወደ ምክክር ኮሚሽን ማስገባቱ በዚች ሀገር ውስጥ ልናመጣ ለምንፈልገው

ዘላቂ የሆነ ሰላም የግጭት አፈታት ሂደት እጅግ በጣም ጉልህ አስተዋጽኦ አለው። ምክንያቱም የሴቶች በተፈጥሯቸው የሚሆን በማህበራዊ ባህሪያቸው ምክንያት የሚያነሷቸው የተለያዩ ጥያቄዎች አሉ። ሴቶች ያሏቸው የፖለቲካ እይታ አለ። ይህንን እይታ በናሽናል ዲያሎግ አካሄድ ውስጥ ሂደት ውስጥ ባስገባን ቁጥር የተሻለ ህዝባዊነት ያለው የተሻለ ዲሞክራሲን የተላበሰ የተሻለ አካታች የሆነ ማካተት ብቻ ሳይሆን በማካተቱ የሚመጡ ፋይዳዎች ለሌሎች የእኩልነት ጥያቄ

ች ምላሽ ሊሆኑ የሚችሉ ነገሮችን ለማሳካት በቀላሉ መንገድ ይከፍትልናል ብዬ አስባለሁ እና እጅግ በጣም ጉልህምኝ አለው ለምክንያቱም አብዛኛው የማህበረሰብ ክፍል ሴት ነው። በቁጥር ስናየው ኢትዮጵያ ውስጥ 58 ነጥብ ዘጠኝ ሚሊዮኑ ኢትዮጵያውያን ሴቶች ናቸው። ስለዚህ የእነዚህን ፍላጎት የእነዚህን ሴቶች የፖለቲካ እይታ ማናስገባ ከሆነ ያው የሚታይ ነገር የለም የሚለውን ነገር መውሰድ ይቻላል።

የቀረቡት ጥናቶች በየራሳቸው በህብረተሰብ ውስጥ የሚታዩትን የተለያዩ ፍላጎቶችን የሚያመለክቱና ጥቅሞችንም ለማስጠበቅ ያለውን ትግል የጠቆሙ እንደሆኑ በብዙዎች ዘንድ ተቀባይነትን ያገኘ ይመስላል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መልክ ወለ ማርያም ሀሳብም ከዚህ የራቅ አይደለም። ያረጋገጠልኝ የኢትዮጵያ ሀገራዊ ምክክር ኮሚሽን የአሰራር ስርዓት ብሎ የዘረጋውን ስነ ዘዴ ትክክለኛነት ያረጋገጠ ነው።

ምክንያቶቹ በሙሉ ያረጋገጡት የሄድንበት መንገድ እስካሁን የዘረጋነው መንገድ ደግሞም እየተገበርነው ያለው አካሄድ ትክክል መሆኑን የሚያሳይ ነው። ምክንያቱም እነዚህ አሁን የተጠቀሱት በሙሉ በዚህ ሂደት ውስጥ ተሳታፊዎች ተደርገዋል፣ እየተደረጉም ነው፣ ወደፊትም ይደረጋሉ። አሁን ባልደረስንባቸውም አካባቢዎች እነዚህ ማይኖሪቲስ እየተባሉ የተጠሩት ክፍሎች በአግባቡ በተሳታፊነትም በውክልናም እንዲመጡ ይደረጋል ወደፊት

በሄድንባቸው አካባቢዎች ኦረዲ ተሳታፊዎች ሆነዋል፣ ወኪሎቻቸውም መርጠዋል። ወደፊት በምክክሩም የሚሳተፉ ይሆናሉ። ባለሄድንባቸውም አካባቢዎች ይኸው ተመሳሳይ ሂደት ይቀጥላል ማለት ነው። ኮሚሽነር መላኩ አክለውም የዚህ ሀገራዊ ምክክር ዋና ተልዕኮ ነው ያሉትንም ተናግረዋል። እስከዛሬ ድረስ የተወሰኑ ሰዎች በዚች ሀገር እየወሰኑ የመጡበት ሁኔታ ነው ያለው

የተወሰነ ቡድን የተወሰነ የተወሰኑ ሰዎች ነበሩ፣ ኢትዮጵያን ላይ እኮ ኢምፖዝ የሚያደርጉት ሀሳባቸውን የተወሰኑ። አሁን ግን ሁሉም ይሳተፍ ነው። አገሩ የተወሰኑ ሰዎች አይደለችም፣ አገሩ የመላው ዜጎች ናት። ዜጎች ሊሳተፉ ይገባል፣ ሴል ሊኖራቸው ይገባል፣ ሐሳባቸውን ሊያንጸባርቁ ይገባል። የእነሱም ሀገር ናት። በጦርነት ጊዜ ብቻ አይደለም፣ የባላገሩን ሰው መፈለግ ያለብን ለጦርነት ብቻ አይደለም እና ወጣ ማለት ያለብን በሀገሩም ጉዳይ በመጣይ እድሉም ላይ ሊወስን ይገባዋል።

ለየት የሚያደርገው ይሄ ነው። በቀረቡት ጥናቶች ላይ አጠቃላይ ውይይት ከመደረጉም ባሻገር አንዳንድ ጥያቄዎች ከተሳታፊዎች ለጥናት አቅራቢዎቹ ተሰንዝረው ምላሽ ተሰጥቶባቸዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

የረቡዕ ምሽት መሰናዳችን ሁለተኛው ክፍል እንደቀጠለ ነው። ቀጣዩ ቅንብራችን ሴቶችና ቤተሰብን የሚመለከት ነው። በሰሜን ኢትዮጵያ ለሁለት ዓመታት ያህል የተካሄደው ጦርነት ለሴቶች አስገድደው መደፈርና ለተለያዩ ጾታዊ ጥቃቶች ያጋለጠ ነበር። ጦርነቱ በፈጠረው ማህበራዊ ቀውስ በአፋር ክልል የሕፃናት ሴቶችና ልጃገረዶች ጋብቻ በከፍተኛ ቁጥር እንደጨመረ በመብቶችና ዲሞክራሲ እድገት ማዕከል በኢትዮጵያ ካርድ የተሰኘው ተቋም የተሰራ ጥናት አመልክቷል።

የጥናቱን ይዘትና በክልሉ የሕፃናት ሴቶችን ጋብቻ አስመልክቶ ጥናቱን ያከናወነችው ወጣት የህግ ባለሙያ ኩልሱም ማኑርና በአፋር የሴቶችና ማኅበራዊ ጉዳይ ቢሮ የተምህድ ቴክኒካል ቡድን ባልደረባ ወይዘሮ ሳዕዳ መሐመድ ከአሜሪካ ድምፅ ጋር ቆይታ አድርገዋል። የኤደን ገረመው ዝግጅት ነው።

ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱም ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር። በግጭቱ ሳቢያ ቤት ንብረታቸውን ያጡ

ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለን ያለ የዛን ጊዜ ተፈጠረው

እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን አስራ ስምንት ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።

በመብቶችና ዴሞክራሲ እድገት ማዕከል የውርድወት ወት ፌሎሽፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልስማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጣቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች። ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር

በጦርነቱ ምክንያት የቁጥራችን ቀንሷል። ሶስት መቶ የነበርነው አሁን ዘጠና ነን። ብዙ የነበርነው ወንድሞቻችንን፣ ጓደኞቻችንን አተንበታል። ስለዚህ

እነዚህን ቶሎ ብለን መተካት አለብን የሚል እሳቢያ ያለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ፣ ሲቪሊያኖች ወይም

ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ

ወደ ጦር ሜዳ ይልካሉ ማለት ነው። የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል። ቢሮአችን የተሻለውን ያክል እየሰራ ነው። ያው የለውም አሳያ ማለት ነው

እና አሁን እኛ እኔ እራሴ በአይኔ አየሁት። አሁን እራሴ ወደ አምስት ቦታዎች ይ- ይሬ ነው የመጣሁት እና አልሞስት ሀስ ማለት ይቻላል ልጆቻቸውን

አንዳንድ ቦታ ደግሞ ራሱ የወደመባቸው ቦታዎች አሉ። በዛ ምክንያት ዞች ከትምህርት ኩልስማ አንዲት ሴት የአባቶቿን ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው አስተሳሰብ ስር የሰደደ መሆኑን በጥናቷ ማረጋገጧንም ትገልጻለች። ይህም ብቻ ሳይሆን አንዲት ሴት እድሜዋ ከሀያና ከሀያ አምስት ካለፈ በኋላ የማትፈለግ ተደርጋ መወሰዷን የተገነዘበችበትና

በመጠኑ ፈገግ ያሰኛትንም ጉዳይ ጭምርም አጋርተኛለች። እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢስ ትባይ፣ እምቢ ብትይስ

እምቢ የሚለውን ነገር እንትን አይሉትም። አይመጣላቸውም። እምቢ ረግሙና አለ እሺ ቢረግሟችሁ ስ ምን ታደርጋላችሁ? ረገሙ ማለት እኮ በቃ እንቅፋት ይበዛብናል ሕይወታችን ላይ ማለት ነው ይላሉ ነበረና እንዴ ኒ ከሆን አምስት ዓመቴ ነው ግን አላገባሁኝም። ታዲያ ለምንድን ነው ምናምን ስላቸው እነዚህ ህፃናቶች ሴቶች ናቸውና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያላገባሹ ግን ዱአ እናደርግልሻለን ምናምን

ያሉ ጊዜ ነበር እና የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች፣ ሁልጊዜም አሁንም አስባታለሁ። ከቃለ መጠይቆቹ ውስጥ አንዱ ጥያቄ ምንድን ነው አሁን እናንተ መግባት ነው የምትፈልጉት ወይስ ትምህርታችሁ መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል እሷ አይኔ እንዳንቺ ትምህርትን ጨርሺ ነው ከዛ በኋላ ነው ማገባው የሚል መልሰጠሽ እና በጣም ነበረ ሾክ ያደረገች በዛውም ልክ ደግሞ ለእኔ

ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው

ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ። ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ፣ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች። ይሄ ሪሰርች ከሪሰርች ፕሮዳ

ኢምፓክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ። እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር እየሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ

ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ሴት ህጻናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር

እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበርታት አለብን ማለት ነው፣ እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው?

የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው። ትምህርት ቤቶች ይመለከታቸዋል። የጤና ሴክተሩ ይመለከተዋል። የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖች ይመለከታቸዋል እና እነዚህ ሁሉ ተባብሮ ነው አንድ ላይ ነው መስራት ያለባቸው ኢትዮጵያ በጉርጉሩ ሳኑ ሁለት ሺ አስራ ስምንት ዓመተ ምህረት በተባበሩ

የተባበሩት መንግስታት ድርጅት የህጻናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከእነዚህ ውስጥ ስድስት ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁኑ ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህጻናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ።

አሜሪካና ህዝቧ ቀጣዩ ዝግጅታችን ነው። ሶስት የአሜሪካ ግዛቶች ስራቸውን ከቤት ሆነው በሚሰሩ ሰራተኞች ብዛት ቀዳሚዎች ናቸው መባሉን ይመለከታል። በየሳምንቱ ለተወሰኑ ቀናት ከቤት ሆኖ መስራት እየተለመደ የመጣ አሰራር ይመስላል። በዚህ ጉዳይ ላይ ዶራ ማኳር ያዘጋጀችውን ዘገባ ስመኝሽ የቆየት አቅርበዋለች። ገዳይ የሆነውና ፈንትነል የተሰኘው መድኃኒት በአየር መንገዶች ጭነት ውስጥ

በድንበር እንዲሁም በፖስታ ቤት በኩል ጭምር ሳይታወቅ ሊተላለፍ ይችላል። ባለፈው ሳምንት በሳን ፍራንሲስኮ በተካሄደው የእስያና ፓሲፊክ ሀገራት የኢኮኖሚ ትብ ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለውን ምላሽ በአፋር ክልል ከሁለት ዓመቱ ጦርነት በኋላ እየጨመረ የመጣው ገዳይ የሆነውና ፈንትነል የተሰኘው መድኃኒት በአየር መንገዶች ጭነት ውስጥ በድንበር እንዲሁም በፖስታ ቤት በኩል ጭምር ሳይታወቅ ሊተላለፍ ይችላል።

ባለፈው ሳምንት በሳን ፍራንሲስኮ በተካሄደው የእስያ እና ፓሲፊክ ሀገራት የኢኮኖሚ ትብብር ጉባኤ በአሜሪካ ከቢሮ ውጭ ሆነው ከርቀት በሚሰሩ ሰራተኞቹ ብዛት የኮሎራዶ ግዛት ቀዳሚውን ስፍራ ይይዛል። ሰላሳ ሰባት ነጥብ ሶስት በመቶ የሚሆኑ የግዛቱ ነዋሪዎች ቢያንስ አንድ ወይም ሁለት የስራ ቀናትን ከቤታቸው ሆነው ይሰራሉ። የሜሪላንድ ሰላሳ ሰባት ከመቶ ነዋሪዎች፣ የማሳቹሴትስ ስልሳ ስድስት ነጥብ አራት ከመቶ ነዋሪዎች

የኡታ ሰላሳ ስድስት ከመቶ ነዋሪዎች እና የዋሽንግተን ግዛት ሰላሳ አራት ነጥብ ስምንት ከመቶ ነዋሪዎችም እንዲሁ ከርቀት የሚሰሩ በመሆናቸው ግዛቶቹ በከፍተኛ ብዛት ከርቀት የሚሰራባቸው ስፍራዎች መሆናቸውን ሴሌክት ሶፍትዌር የተሰኘ ድህረ ገጽ ያወጣው መረጃ አመልክቷል። በአብዛኛው እውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው መስሪያ ቤቶች

በርካታ ቁጥር ያላቸው ሰራተኞቻቸው ከርቀት እንዲሰሩ የመፍቀድ እድላቸው ሰፊ መሆኑን ሚያሚ በሚገኘው የፍሎሪዳ ዓለም አቀፍ ዩኒቨርሲቲ መምህር የሆኑት ራቪ ጋጀንድራን ያስረዳሉ። በተለይ በመረጃ ቴክኖሎጂ፣ ፋይናንስ፣ ትንታኔ እና ሌሎች ተመሳሳይ ስራዎች በሚታወቁ ግዛቶች በርካታ ሰራተኞቻቸው ከርቀት ሲሰሩ ልንመለከት እንችላለን የሚሉት ጋጀንድራን ኮሎራዶ በብዛት መተግበሪያዎች የሚሰሩበት

ኡታህ እውቀትና ቴክኖሎጂን መሰረት ያደረገ ኢንዱስትሪ ለመፍጠር እየሞከረ ያለ እንዲሁም ቨርጂኒያ፣ ኒውጀርሲ እና ሌሎች ተመሳሳይ አካባቢዎችም በአብዛኛው እውቀት ላይ መሰረት ያደረጉ ስራዎች የሚሰሩባቸው ናቸው ይላሉ። ጋጀንድራን እንደሚያስረዱት የዋሽንግተን ዲሲን ወጣ ያሉ አካባቢዎች የሚያካትቱት በሜሪላንድ ግዛት የሚኖሩ 37 ከመቶ ነዋሪዎች እና የቨርጂኒያ 32.1 ከመቶ ነዋሪዎችም

ከፌዴራል መንግስት ጋር ተያይዞ በሚያተኩሩባቸው እውቀትን መሰረት ያደረጉ ስራዎች ምክንያት በርቀት ሰራተኞች ዝርዝር ላይ ከፍተኛ ስፍራ ይዘዋል። ካሊፎርኒያ ግዛት ግዙፉ የቴክኖሎጂ ማዕከል ሲሊከን ቫሊ የሚገኝበት ማዕከል ቢሆንም ከርቀት የሚሰሩ ሰራተኞቹ ብዛት ግን ሀያ ዘጠኝ ነጥብ ዘጠኝ ከመቶ በመሆኑ በመጀመሪያዎቹ አስር ግዛቶች ውስጥ አልተካተተም።

እውቀትን መሰረት ያደረጉ ስራዎችን የሚሰሩ በርካታ ሰራተኞች አብዛኛውን ጊዜ ከትላልቅ ከተሞች ወጣ ባሉ አካባቢዎችና ዳርቻዎች ላይ ይኖራሉ የሚሉት ጋጀንድራን እንደ ካሊፎርኒያ ባሉ ግዛቶች የርቀት ሰራተኞቻቸው ብዛት ሰላሳ ከመቶ ሆኖ ቢመዘገብም እንደ ሳን ሆዜና ሳን ፍራንሲስኮ ባሉ ከተሞች ግን እስከ ስልሳና ሰባ ከመቶ ሊደርስ እንደሚችል ያመለክታሉ።

በገጠራማዎቹ አካባቢዎች ደግሞ ይህ ቁጥር ከሰላሳ በመቶም ያነሰ ሊሆን ይችላል። በቴክኖሎጂ ዙሪያ የሚሰሩ እንደ መረጃ ቴክኖሎጂ እና የኮምፒውተር ፕሮግራም ቀማሪዎች የመሳሰሉ ሰራተኞች ከርቀት ሆኖ መስራትን በቀላሉ በመላመድ የመጀመሪያዎቹ ናቸው። ቀስ በቀስ ግን ዝርዝሩ ሰፋ የሚሉት ኒውዮርክ በሚገኘው ፖሊቴክኒክ ኢንስቲትዩት ውስጥ የማኔጅመንት መምህር የሆኑት ቲሞቲ ጎልደን ናቸው።

በተለይ ከኮቪድ-19 ወረርሽኝ በኋላ ከቴክኖሎጂ ውጭ ያሉ ሌሎች የስራ አይነቶችም በርቀት ሆኖ የሚሰራበትን ሂደት ቀስ በቀስ እየተላመዱ መጡ የሚሉት ጎልደን የአስተዳደር ስልኮችን የማስተናገድ እና መረጃዎችን የመሰነድ ስራዎችን የሚሰሩ ሳይቀሩ ከቤት መስራትን እየተላመዱ እንደመጡ ያስረዳሉ። ቀደም ሲል ለነበረ የቴክኒክ ችግር ይቅርታ እንጠይቃለን። ይህ

የአሜሪካ ድምፅ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዓለም በሚሊዮኖች የሚቆጠሩ ሰዎችን ሕይወት የቀጠፈና ከፍተኛ የምጣኔ ሀብት ውድመት ያስከተለውን ኮቪድ 19ን የመሳሰሉ ዓለም አቀፍ ወረርሽኞች የሚያስከትሉትን ጥልቅ አደጋ ጠንቅቆ ያውቃል ሲል ይንደረደራል።

የሚቀጥለው ወረርሽኝ በሚ ርዕስ ላይ ትኩረት ያደረገው የዕለቱ ርዕስ አንቀጽ የዓለምን ጤና አጠባበቅ አቅም ለማጎልበት ብቸኛው መንገድ በጋራ መቆም ነው ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዓለም አቀፍ የጤና ጥበቃና ዲፕሎማሲያዊ ጉዳዮች ጉባኤ ላይ ሲናገሩ፣ በእርግጥም በጋራ ተባብረን በመስራታችን ዓለም እጅግ አጣዳፊ ደረጃ ላይ ደርሶ ከነበረው ከኮቪድ-19 ወረርሽኝ ይወጣ ዘንድ ያስቻለ

ዓለም አቀፍ ምላሽ ለመምራት ችለናል ማለታቸውን አስታውሷል። ለቀጣዩ የጤና ስጋት ይበልጥ ዝግጁ ለመሆን የዩናይት ስቴትስ የውጭ ጉዳይ ሚኒስቴር በቅርቡ በዓለም ጤና አጠባበቅና ዲፕሎማሲያዊ ጉዳዮች ላይ ትኩረት የሚያደርግ ቢሮ ስራ ማስጀመሩን ያወሳው ርዕሰ አንቀጽ አክሎም አዲሱ ቢሮ የዩናይት ስቴትስን የዲፕሎማሲ ግብና ግዙፍ ኃይል ለዚያ አጣዳፊ ተልእኮ ለመዋል ጠንክሮ ሲሰራ መቆየቱን አመልክቷል።

ከዓመታት በፊት የኤችአይቪ ኤድስን ወረርሽኝ ለመዋጋት ከተወጠነውና ፔፕፋር በመባል ከሚታወቀው ፕሬዝዳንታዊው የአደጋ ጊዜ እቅድ ለምሳሌ የሚያህል ወረርሽኞችን እንዴት ውጤታማ በሆነ መንገድ መከታተልና ለመድረስ አስቸጋሪ በሆኑ አካባቢዎች ለሚገኙ ሰዎችም መድኃኒቶችን ማድረስ የሚቻልበትን የመሳሰሉ ሁኔታዎች አስመልክቶ የቀሰምናቸውን በርካታ ትምህርቶች

One of the ways we're doing this is by increasing our collaboration with regional bodies, like the African Centers for Disease Control and Prevention, the Pan American Health Organization, and helping build up regional manufacturing capabilities in countries, including Senegal and South Africa.

ይህንን እውን ከምናደርግባቸው መንገዶች አንዱ

እንደ አፍሪቃ የበሽታ መቆጣጠሪያዎችና መከላከያ ማዕከል እንዲሁም የፓን አሜሪካን የጤና ድርጅት ከመሳሰሉት አህጉራዊ ተቋማት ጋር ያለንን ትብብር በማሳደግ እንደ ሴኔጋልና ደቡብ አፍሪቃ ያሉትን አገሮች ጨምሮ በአህጉር ደረጃ ያለው የሕክምና ግብዓቶችን የማምረት አቅም እንዲጎለበት ማገዝ ነው። ይህንን የምናደርገውም አገሮች የመመርመሪያና የወረርሺ መከላከያ መሳሪያዎችን በፍጥነት በማምረት በዚያው ፍጥነትም የማሰራጨት አቅማቸውን ከፍ በማድረግ

Already the fund is undertaking vital work to build up regional disease surveillance networks, create early warning systems

and expand public health workforces around the world. Since the funds launch a year ago, the United States has contributed $450 The United States has contributed $450 million. <laughs>

በጀቱ ስራ ላይ መዋል ከጀመረበት ከአንድ ዓመት በፊት አንስቶ ዩናይትድ ስቴትስ እስካሁን ከተዋጣው አጠቃላይ መዋጮው ሩብ ያህሉን 450 ሚሊዮን ዶላር አበርክታለች። ተጨማሪ ድጋፍ ለማሰባሰብም ከአጋሮች ጋር መስራታችንን እንቀጥላለን። ዩናይትድ ስቴትስ እንደ ዓለም ጤና ድርጅት ያሉ ተቋማትን በማዘመን ለዓለም አቀፍ የጤና አጠባበቅ ዕቅዷ የምታውለውን የመሠረተ ልማቷን በማጠናከር ላይ ትገኛለች ያለው የዕለቱ ርዕሰ አንቀጽ

ለዚህ የሚያግዙ የተለያዩ ሐሳቦችና አመለካከቶችን ለማሰባሰብም አጋሮቿና ወዳጆቿን ማሳተፏን ትቀጥላለች ብሏል። ምክንያቱም የበለጠ ጤናማ፣ ከአደጋ የተጠበቀና ደህንነቱ የተረጋገጠ ዓለም ለመገንባት የሚንችለው አብረን ከሰራን ብቻ ነው ሲሉ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን የተናገሩትን ጠቅሶ ሀተታውን ደምድመዋል።

ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክብራትና ክብራን፣ የምሽቱ ስርጭታችን በዚህ ተጠናቋል። ዝግጅቱን ከስቱዲዮ ሲያቀናብርልን ያመሸው ንጉሴ ታምሬ ነው። የፕሮግራሙ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳችሁ ያመሸሁት እንግዲ ወልዴ ነኝ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።